ጤናና አካባቢ በመላው ዓለም ከ750 ሚሊዮን የሚበልጥ ሕዝብ ንጹህ ውሃ የማግኘት እድል እንደሌለው በጎርጎሮሳዊ 2014 ዓ ም በተባበሩ መንግስታት የዓለም የጤና ድርጅት አማካኝነት የተሰራ አንድ ጥናት ያመለክታል። በተቅማት በቂ ውሃ ባለመጠጣት እንዲሁም የእጅን ንጽህና በአግባቡ ባለመጠበቅ ምክንያት ደግሞ በአመት የ842 ሺህ ሰዎች ህይወት ይቀጠፋል። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። ዛሬ ሀያ አንደኛው ክፍለ ዘመን ተጋምሶም ንጹህ የመጠጥ ውሃ የማግኘት ጥያቄ ወደ አንድ ቢሊየን የሚገመት የዓለም ህዝብ መሰረታዊ ጉዳይ ነው። በዚህ ምክንያትም በአካባቢ የሚገኝ የወንዝ ወይም የኩሬ ውሃ አጣርቶ መጠቀም በተለያዩ ሀገራት ህብረተሰቡ በራሱ መንገድ ችግሩን ለመቅረፍ የሚከተለው አማራጭ ሆኗል። ኢትዮጵያ ውስጥ ህብረተሰቡ ውሃን ለማጣራት ስለሚጠቀምባቸው ተክሎች ጥቂት እንበል፣ አብረን እንቆይ። ንጹህ መስሎ በሚታዩ ውሃ ውስጥ ጀርሞችን ጨምሮ ለጤና እንከን የሆነ የተለያየ ነገር ሊገኝበት ስለሚችል ለመጠጥ ከመዋሉ በፊት ማጣራት የሚቻልበት መንገድ ቢኖር ይመከራል። ከሳምንታት በፊት ከኢትዮጵያ ከወደ ደቡብ ኦሞ ዞን የደረሰን አንድ የዝግጅታችን ተከታታይ መልእክት አንድ ተክል በአካባቢው ሕብረተሰብ ዘንድ ውሃ ለማጣራት እንደሚውል ያስረዳል። ለውሃ ማጣሪያነት የሚጠቅመውን ተክል ፎቶ ጭምር ነው አድማጫችን የላኩልን። እናመሰግናቸዋለን። የአፍሪቃ የውሃ ማማ ተብላ በምትታወቀው ኢትዮጵያ የአባይን ልጅ ውሃ ጠማት እንዲሉ የንጹህ ውሃ አቅርቦት ከሰሃራ በስተደቡብ ከሚገኙት ሀገራት ዝቅተኛው መሆኑን ነው መረጃዎች የሚያመለክቱት። ኢትዮጵያ አስራ ሁለት ተፋሳሽ ወንዞች እንዳሏት በአመትም አንድ መቶ ሀያ ሁለት ቢሊየን ኪዩቢክ ሜትር ውሃ ከዝናብ እንደምታገኝ እንዲሁም ከ2.6 እስከ 6.5 ቢሊየን ኪዩቢክ ሜትር የከርሰ ምድር ውሃ እንዳላት ዊኪፔዲያ ላይ ሰፍሯል። ይህ መጠን ቀላል አይደለም። ነገር ግን በተለያዩ ጊዜያዊና ዘላቂ አጋጣሚዎች ዝናብ በመስተጓጎሉ የውሃ እጥረት ከመከሰቱ በተጨማሪ በሚፈለግበት ስፍራም እንደ ልብ እንደማይገኝም ያትታል። በዚህም ምክንያት ሀገሪቱ ካላት እምቅ የውሃ ሀብት ወደ ሶስት በመቶ ብቻ ነው ጥቅም ላይ መዋል የቻለው የውሃ እጥረት በመኖሩም ችግር ብልሃትን ይወልዳል እንዲሉ ህብረተሰቡ ተፈጥሮን እየመረመረ የራሱን ንጹህ ውሃ የማግኛ ዘዴ እንዲፈልግ ግድ እንዳለው የደቡብ ኦሞ ተሞክሮ ያመለክታል። በአካባቢው አንድ ተክል አለ። ውሃን ያጣራል። የኦሞ ወንዝን እየቀዱ ለተለያየ ጥቅም የሚያውሉ የአካባቢው ነዋሪዎች በሰፊው ይጠቀሙበታል በማለት አንድ አድማጭ በዋትሳፕ አድራሻችን ላኩልንና ደውለን በትክክል ምንድን ነው ጥቅሙ ስንል ጠየቅናቸው። የላኩላችሁ ፎቶ የእንጨቱ ስር ጉልፍ በመባል ይታወቃል። ውሃን ለማጣራት የሚጠቅም የእንጨት ስር ነው እና በአስር ደቂቃ ውስጥ አንድን ውሃ አጣርቶ ጭቃውን ከውሃው ለይቶ እቃውን ያዘጠውና ንጹህ ውሃ እንዲገኝ ያደርጋል። ምንም አይነት የጎንዮሽ ጉዳት የለውም። ለመጠጥ የምንፈልገው ከሆነ የጠለለው ውሃ እንለየውና አፍልተን በንጹህ ነጭ ጨርቅ አጥለነው አቀጽዘን መጠጣት እንችላለን። ከጭቃ ነው የሚለየው። አሁን ይሄ የማጣራቱ እንትን ወይስ ለምሳሌ አሁን የኦሞ ውሃ በአብዛኛው አፈር ይዛል ውስጡ። ስኳር ድንች ነው የሚመስለው የእንጨቱ። ስር ስሩን አውጥተሽ ገለባውን ከላይ ያለውን ፋቅ ፋቅ አድርገሽው ለአስር ደቂቃ ውሃውን ስሳማ ሲሆን ጭቃው ከውሃው ይለይና ስትል ያደርጋል። ከዛ ፒዩር ውሃ ከላይ ይቀራል። ህብረተሰቡ በስፋት የሚጠቀምበት ነው። አው በአካባቢው አርብቶ አደሮች ናቸው በአብዛኛው የሚጠቀሙት። ኖርማል እኛም ካየን በኋላ አንዳንዴ የውሃ ጥረት በሚኖሩበት ሰዓት እኛም እንጠቀመዋለን። ይህም መረጃ ያካፈሉን አድማጭ እንደሚሉት አርብቶ አደሩ ድንበር ተሻግሮ ወደ ኬንያ የሚገባውን የኦሞን ወንዝ ተከትሎ የሚኖር በመሆኑ ዋና የውሃ ምንጩ የኦሞ ወንዝ ነው። እናም ውሃ ሲፈልግ ኦሞን እየጨለፈ የጉልፍ ተክልን እየነቀለ ስሩን ተጠቅሞ የደፈረሰውን ውሃ ጭቃውን ከንጹሁ ይለያል። ይህ የየዕለት ተግባር እንደመሆኑ መቼም ጥያቄ ማስነሳቱ አይቀርም። ጠየቅኩ። ይሄ ተክል በብዛት ይገኛል ወይ በአካባቢው? እጅግ በጣም በብዛት። አሁን እንደውም አካባቢው ላይ አንድ መቶ ሰባ አምስት ሺህ ሄክታር መሬት ለስኳር አገዳ ልማት እየዋለ ነው ወይም አምስት ፋብሪካዎች እንደሚገነቡ ምናልባት ከሚዲያም ከመንግስትም የሚታውቁት ይሆናል። እና በአብዛኛው ጫካው በሚመነጠርበት ጊዜ ይህንን ነገር በቀላሉ ነው የምናገኘው። አርሶ አደሩም በቀላሉ ያገኘዋል እና ያው ጠቀሜታው አሁን ባልኩች መልኩ ነው እና በጣም በሰፊው ነው ያለው። ለዚህ ጥቅም ስለሚውል እንደው የተለየ ክብካቤ ያደርጉለታል የአካባቢው ሰዎች ወይስ እንደው እንደተገኘ ነው? እንደተገኘ ነው። ምክንያቱም ብዙ ጊዜ እንትን የሚል አይደለም። ሰውን ቁጥር ከተፈጥሮ ሀብቱ ጋር ስታዛም ሰው አነስተኛ ስለሆነ እንደገና ደግሞ ሁልጊዜም ራሱን ቶሎ ስለሚያራባ ብዙም እንክብካቤ አይደረግለትም። ሰው ያው በዛው መልኩ ይጠቀመዋል። ዋተር ዳት ኦርግ ቀውስ ስላለው የኢትዮጵያ የውሃ ችግር እንደጻፈው በተለይ በገጠሪቱ የሀገሪቱ ክፍል ሴቶችና ህጻናት ውሃ ለመቅዳት እስከ ስድስት ሰዓት ይጓዛሉ። አብዛኞቹም እንስሳት ከሚጠጡባቸው ኩሬዎች፣ ሌሎቹ ደግሞ ንጽህናቸው ካልተጠበቀ ቅርብ ከሆኑ ጉድጓዶች ውሃውን እንደሚያገኙም ያብራራል። እንደ ጉልፍ ያሉት ተክሎች ውሃን ከጭቃ መለየት መርዳታቸው አንድ ነገር በመሆኑ በተክል ምርምሩ ዘርፍ ስለዚህ ነገር ይታወቅ እንደሆነ በአዲስ አበባ ዩኒቨርሲቲ በእጽዋት ጥናትና ምርምር ዘርፍ ከሶስት አስርት አመታት በላይ በመስራት ላይ የሚገኙትን ፕሮፌሰር ሰብስቤ ደምሰውን ጠየቅናቸው። ይታወቃል። እዚህ በፍሎራው ውስጥ ተካቷል። በሀያ ሁለት ዲሴምበር ሁለት ሺህ አስራ አምስት የወጣ ጽሁፍ አገኝ ነው። ይሄ ጽሁፍ በውሃ ማጣራት በምድ የተጻፈ ጽሁፍ ነው። እዚህ ላይ የጅማ ዩኒቨርሲቲ አባላት ከቤሞች ጋር ሆነው የሰሩትን ስራ ነው ያገኘሁት። እሱን ወረቀት በማይበት ጊዜ አራት እጽዋትን ነው ንጽፅር ያቀረቡት። በተለይ በደቡብ የሀገራችን ክፍል ኮንሶ፣ ምንጭና አንድ ሶስት አራት ቦታ ወስደው ነው የሰሩት። ቅድም ጉልፌ የሚባለው በኮንሶ ቋንቋ እና በአፋን ኦሮሞ ደግሞ ኮርሴ ገባ ነው የሚባለው በጋሞ ጉሎ ይባላል። ይሄ ሩዋት ሰብኮርዳታ ይባላል፣ የሳይንሳዊ ስሙ ማለት ነው። እንደዚህ ሰው እንስሎች በሚያወዳድሩበት ጊዜ አራት እጽዋት አብረው ቀርበዋል ለጥናት ከዚህ በፊትም እንዳወራ ነው። ሞሪንጋ ያው ታውቂዋለሽ ሽፈራው የሚባለው እሱም፣ በጣም የማጣራት ሀይል አለው የሞሪንጋው ዘሩ ነው ማጣሪያው ተፈይቶ ነው እንትን የሚያደርገው። የዚህ የጉልፌ የሚባለው ደግሞ ስሩ ነው። ከዛም ጋር እንደ ቃጫ ያሉ ሁለት ቃጫ ዝርያዎች አሉ። እነሱም በዚህ በቆላ ቦታዎች የሚገኙ አራቱም የማጣራት ኃይል አላቸው። ፕሮፌሰር ሰብስቤ እንደገለጹት ደቡብ ኦሞ የሚገኘውና ህብረተሰቡ ለውሃ ማጣሪያነት የሚጠቀምበት ጉልፍን ጨምሮ አራት ለውሃ ማጣሪያነት የሚውሉ ተክሎች መኖራቸውን ሳይንሳዊው ምርምርም አረጋግጧል። ማጣራት ሲባል እስከ ምን ድረስ ይሄድ ይሆን? የማጣራት ኃይላቸው እንዳለ ሆነው ቆሻሻውን ያዘግጠዋል። ያዘግጥና ግን የባክቴሪያል ፕሮፐርቲው ምንም የታወቀ ነገር የለውም። ለዚህም ነው ሰዎቹ አፍልተው የሚጠጡት። ነገር ግን ቆሻሻውን ከዘጠና በመቶ በላይ ያጣራል። ከዛ ያለፈ ቶክሲሲቲ ያለው ምን የሚለው ነገር አሁን ይሄን ነገር ያነሳሁት ያለ ምክንያት አይደለም። የንጹህ ውሃ አቅርቦት በብዙ አገር ትልቅ ጥያቄ ነው። በተለይ እንደ ኢትዮጵያ ባሉ አገሮች ማለት ነው። የንጹህ ውሃ አቅርቦት የዓለም ሁሉ ጥያቄ ነው እና እንግዲህ ተፈጥሮ ያቀረበችው አንዱ ገጸ በረከት ይመስለኛል። ውሃን አጥርቶ ለመጠቀም የሚያስችሉት እነዚህ እጽዋት ህብረተሰቡ በራሱ መንገድ ነው የባህላዊ እውቀት ብለው ይሄን የሚጠቀም በት ግን ይሄንን እንደው ሳይንሳዊ አድርጎ በደንብ አካባቢው ህብረተሰቡ ለዕጽዋቱም እንዳይጠፉ ጥንቃቄ እየተደረገላቸው መጠበቅ የሚቻልበት መንገድ እንደ ባለሙያ ምን ይመክራሉ? ይህ እንትን ነገራችን ላይ በሀገራችን ውስጥ እስካሁን የሚታወቀው በከፋ በጋሞ ቦፋ፣ ድሮ ሲዳሞ ብል ነው የምንጠናው በሶስቱ አካባቢዎች ይገኛሉ። ነገር ግን ከእኛ ሀገርም ውጭ በታንዛኒያ በዩጋንዳ፣ በኬንያ፣ ሱዳን፣ ሶማሊያ ውስጥ ይገኛል። ስለዚህ ዙሪያችን ያሉት ግን ከአፍሪካ የወጡ አይደሉም። እዚህ ጋር አንዱ የዚህ ጉዳይ ተመራማሪ ሆነው ጽሑፍን ያቀረቡት አቶ ዘለቀ ያለባቸው የኢትዮጵያ የሄል ኒትሪሽን ሪሰርች ኢንስቲትዩት ባልደረባ ናቸው። በአጋጣሚ አድራሻቸውን ማግኘት አልቻልኩም እንጂ እሳቸው ማናገር ፈልጌ ነበር። እኔ ምን እየተሰራ ነው በተቋሙ በኩል ወይም ከተቋሙ በኩል አሁን በተለይ በጤና ጥበቃ በኩል እነዚህ ነገሮች ድጋፍ የሚሰጡ ናቸው። ብዙዎቹ የሀገራችን ወንዞች በተለይ ክረምት ሲገባ የጭቃ አይነት ትየሌሌ ነው። ስለዚህ ቢያንስ ቢያንስ በዛ ባሉበት ቦታ እንዴት ሊጠቀሙበት የምንችላሉ መገፋት ያለበት ነው። አሁን ሞሪንጋ ኦሊፈራ የሚባለው ዘር በየመን ይተከላልም ውሃ ማጣሪያ በየቤተሰቡ ጥቅም ላይ የሚወሉ እኔ እንደ ባለሙያ ምንም ጥያቄ የለው። እነዚህም ነገሮች ህብረተሰቡ ብዙ ገንዘብ ሳወጣ የሚጠቀሙበት ሊሆን ይችላል። አብሮ ግን አሁን የተወሰነ ሰው ነው ይህንን የሚያውቀው አሁን አገር ውስጥ በሙሉ ይጠቀምበት ሚባል ወዲያው ነው የሚጠፋው። ስለዚህ በዘለቄታ ጥቅም እንድናውለው ከተፈለገ የሚመስለኝ ተቋም የጤና ጥበቃና ደን የሚመለከተው መንግስት ተቋም ሁለቱም በማስተባበር ህብረተሰቡ ንጹህ ውሃ የሚጠጣበትን ማዘጋጀት፣ የሚከለክልም ነገር የለም። ትክክለኛ ማካሄድ ነው። ከዚህም አልፎ የባክቴሪያስ ሎዱን እንዴት ነው የሚቀንሰው? ምን ቢደረግ የተሻለ ስራ ይሰራል የሚለው እንደ ባለሙያ የኢትዮጵያን ሄልዝ ኒውትሪሽን ኢንስቲትዩት እነሱ መስራት የሚችሉ ይመስለኛል። ውሃን ከማጣራት አልፈው በውስጡ የሚገኙ የጤና ጠንቆችን ማጥፋት የሚችሉ የተለያዩ ፍራፍሬዎችና ተክሎች መኖራቸውን አንዳንድ ጽሁፎች ይጠቁማሉ። በምሳሌነትም የሎሚና የሙዝ ልጣጭ፣ የሾርባ ቅጠል የመሳሰሉትን መጥቀስ ይቻላል። ለመሆኑ በምርምር ደረጃ ይህን የሚደግፍ ግኝት ይኖር ይሆን? ፕሮፌሰር ሰብስቤ ስለም ላይ ብዙ ይኖረዋል። ብዙ ሲኖሩ ብዙ ነገሮችን እንደ ቢያንስ ቢያንስ ከዘር ዱቄት ውስጥ ለምሳሌ ለውዝ ራሱ ፓፓዬ፣ ሌሎቹ የዚሁ የሜሩ አል ቅድም ያልኩት የእሱ ዘመዶች ብዙዎቹ አፍሪካ ውስጥ ለውሃ ማጣሪያ ይጠቀሙባቸዋል። አብዛኛው ቁሻሻውን ለመቀነስ ነው። በመላው ዓለም ከዘጠኝ ሰዎች አንዱ ንጹህ ውሃ የማግኘት እድል የለውም። በየቀኑም የ2300 ሰዎች ህይወት ንጹህ ውሃ ባለማግኘትና የእጅን ንጽህና በተገቢው መንገድ ባለመጠበቅ ያልፋል። ኢትዮጵያ ውስጥ በአማራና በትግራይ ክልል ንጹህ ውሃን ለማዳረስ ፕሮጀክት እንዳለው የሚገልጸው ዋተር ዳት ኦርግ የውሃና የንጽህና መጠበቂያ ፍላጎት እጅግ ከፍተኛ መሆኑን ያመለክታል። እንደ ድርጅቱ ከህዝቡ ግማሽ ያህሉ ባልጎለበተ የውሃ አቅርቦት የሚገለገል ሲሆን የንጽህና መጠበቂያ ስልት ተጠቃሚ የሆነው ወገንም 21 በመቶ ብቻ ነው። ዩኤስኤድ በበኩሉ ኢትዮጵያ ለ2015 ዓ ም በጎርጎሪዮስ የዘመን ቀመር ማለት ነው የታቀደውን የአምአቱን የልማት ግብ ንጹህ ውሃን ለህዝቡ በማዳረስ ረገድ ማሳካቷን ይገልጻል። በዚሁ የዘመን አቆጣጠር ከ1990 ጀምሮ ከነበረው ጋር ሲነጻጸርም 57 በመቶ የሚሆነው ህዝብ ንጹህ የመጠጥ ውሃ ማግኘት ችሏል ይላል። እንዲያም ሆኖ የተሻሻለ የንጽህና መጠበቂያ ስልት ተጠቃሚው ቁጥር አሁንም ከ29 በመቶ እንዳልዘለለ የጠቆመው ዩኤስኤድ አሁንም የመጠጥ ውሃና የንጽህና መጠበቂያ የማዳረሱ ጉዳይ ከፍተኛ ጥያቄ እንደሆነ ነው ያመለከተው። ንጹህ ውሃ ማግኘት የማይችለውን ህብረተሰብ ሊረዱ የሚችሉትን ተክሎች የደፈረሰን ከማጥራት በዘለለ መጠቀም የሚቻልበትን መንገድ መፈለጉ ምናልባት ችግሩን ማጥፋት ባይቻል እንኳ የመቀነስ አስተዋጽኦ እንደሚኖረው የእጽዋት ተመራማሪው ፕሮፌሰር ሰብስቤ ለሰነዘሩት ገንቢ ሀሳብ አጽንኦት በመስጠት ለእለቱ ያልነውን በዚሁ እናብቃ። በጥቆማውም በማብራሪያውም የተባበሩን እናመሰግናለን። አድማጮች፣ የእናንተም አስተያየት ጥቆማቸው አይለየን። ሸዋዬ ለገሰነኝ ሰላም ሁኑ።